radio Hagarinya report በአባይ ላይ እየተገነባ ያለው የህዳሴ ግድብ ስራ እየተጣደፈ ባለበት በአሁኑ ወቅት የግብፅ መንግስት ግድቡ ከመጠናቀቁ በፊት የአባይን ውሃ በተመለከተ ከስምምነት ላይ መድረስ አስፈላጊ ነው በማለት እየወተወተ እንደሚገኝ የኢንተርናሽናል የዜና አውታሮች ገለጹ። በቅርቡ በግብፅ የውጭ ጉዳይ ሚኒስትር መስሪያ ቤት ለጋዜጠኞች በተሰጠ መግለጫ እንደተጠቀሰው የዶክተር አብይ መንግስት ከግብፅ ጋር ከስምምነት ላይ መድረስ ይኖርበታል ብለዋለት እንደ አውሮፓ አቆጣጠር ከሀያ አስራ አራት ጀምሮ በርካታ ውይይቶች ብናካሄድም ከስምምነት ላይ ልንደርስ አልቻልም ያሉት የግብፅ የውጭ ጉዳይ ሚኒስትሩ ሳሜ ሸቁሪ በአሁኑ ጊዜ ግን እዚህ ጉዳይ ቁርጥ ያለ መልስ ማግኘት የሚኖርበት ሰዓት ላይ ደርሰናል ብለዋል። ለግብጾች አንድ የውሃ ምንጫችን አባይ ብቻ መሆኑን መገንዘብ ያስፈልጋል በማለት የግብፅን የበፊት አቋም ያንጸባረቁት የውጭ ጉዳይ ሚኒስትሩ ግብፅ የኢትዮጵያን ጥቅም በሚያስከብር መልኩ ስምምነቱን ለማጠናቀቅ ዝግጁ ናትም ብለዋል። በኢትዮጵያ መንግስት ይህን አስመልክቶ የተሰጠ ምላሽ የለም። የሲዳማን የክልልነት ጥያቄን አስመልክቶ በምርጫ ቦርድ መግለጫ ተሰጥቶበት በመንግስት ደረጃም ጥያቄው አዎንታዊ መልስ አግኝቶ ለህዝበ ውሳኔ ከአምስት ወራት ያልበለጠ የቀነ ገደብ በተያዘ ማግስት በአካባቢው በተፈጠረ ግጭት የሰዎች ሕይወት ጠፍቷል። በሲዳማ የዞን ከተማዎችም እንደዚሁ ግጭቶች በርክተዋል። የከፋው ደግሞ እነ ወላይታ፣ ከምባታ፣ ዳውሮ፣ ጋሞጎፋ ለሲዳማ የተሰጠው ዞን ውሳኔ ቀኑ ለእኛ የሚቆረጥልን በማለት መወትወት መቀጠላቸው ነው። የሁሉም ጥያቄ ዛሬ ተነስቶ መልስ ካልተሰጠ ደቡብ እንደሚቃጠል አይነት ማስጠንቀቂያ መሰጠቱም ይስተዋላል። ለሲዳማ የክልልነት ጥያቄ እንደዚህ ግልጽ ያለ መልስ ይሰጣል ተብሎ ስላልተጠበቀ የሲዳማ አክቲቪስቶች ሐምሌ አስራ አንድ ቀን ዞናቸውን ወደ ክልልነት የሚያውጁበት ቀን እንደሚሆን ወስነው ነበር። ይህን ተመልክተው እጅግ አጋነው ወሬውን ያስፋፉ የነበሩ ድርጅቶችም ነበሩ። መንግስት የመከላከያ ሰራዊትን እና የፌዴራል ፖሊስን በአካባቢው ማሰማራቱና በፖለቲካውም ረገድ የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ በኢንሲደንት ማዕከላዊ ኮሚቴ ለአስር ቀናት ያካሄደውን ጉባኤ ሲያበቃ የሰጠው ደበስብስ ያለ መግለጫን ተከትሎ የብሔራዊ ምርጫ ቦርድ እጅግ ግልጽ ባለ መልኩ ካቀረበው መግለጫ ጋር ተዳምሮ ነገሮች ሐሙስ ሐምሌ አስራ አንድ ቀን በሀዋሳ የተጠበቀው ሁሉም ፈርሶ በአንጻራዊ መልኩ ሐዋሳ ከተማ ጸጥታን ተላብሳ በማለፏ ይህን ዜና ለመከታተል በሐዋሳ ከትመው የነበሩት ትላልቅ የዓለም አቀፍ የዜና ምንጮች ጓዛቸውን ጠቅልለው ወደ የመጡበት መመለስ ከጀመሩ በኋላ አዳዲስ ጥያቄዎች እየተሰነዘሩ ማጋነን ተጀመረ። በወላይታ የክልልነት ጥያቄን ያቀነቀነው የደቡብ ክልል ምክር ቤት አፋጣኝ ውሳኔ እንዲሰጥ በቅርቡ የተመሰረተው የወላይታ ብሔራዊ ንቅናቄ ወብን ነው። እነዚህ አዳዲስ የመጡ ጥያቄዎች በፊት በሲዳማ ይከሰታል የተባለውን የተቃውሞ እንቅስቃሴ ተክተው በመጠኑም ቢሆን በሲዳማ ግጭቶች እንዲበራከቱ አድርገው እያለፉ ናቸው። ከመንግስት ወገንና በአካባቢው ከነበሩ የዓይን ማኞች የሚነገረው ተመሳሳይነት አለው። እስካሁን በድፍን ሲዳማ ከተማዎች እስከ አስራ አራት ሰዎች ህይወታቸውን ማለፋቸው ሲነገር በሐዋሳ ሶስት ሰዎች እንድትነዋለ በሁሉም ስፍራዎች ለግጭቶቹ መንስኤ የሆነው የተወሰኑ የሲዳማ ወጣቶች በዝርፊያ በመሰማራታቸውና ከውጭ በመጡ በሚሏቸው ሰዎች ጉዳት ለማድረስ በመንቀሳቀሳቸው ነው ተብሏል ትናንት እሑድ ሀምሌ አስራት ቀን ሐዋሳን ጨምሮ በሁሉም የሲዳማ ከተማዎች ማለትም ሀገረ ሰላምንና ወንዶ ገነትን ጨምሮ የጸጥታ ሁኔታው በፊት እነበረበት ስፍራ መመለሱን የመከላከያ እና የፌዴራል ፖሊስ አባላት መግለጫ ሰጥተውበታል። ሱቆች ተከፍተዋል። የተባያ ስፍራዎች እየተንቀሳቀሱ ይገኛሉ። ህዝቡም በየመንገዱ ይታያል። መስሪያ ቤቶችም በሁሉም ስፍራ ከዛሬ ሰኞ ሐምሌ አስራ አምስት ቀን ጀምሮ ሙሉ አገልግሎት ይሰጣሉ። በንብረታቸው ላይ ጉዳት ያደረሰባቸው ሰዎችም ግንባታቸው ዛሬ ይጀመራል ተብሏል። በባህር ዳርና በአዲስ አበባ በከፍተኛ የአስተዳደርና የጦር ኃላፊዎች ላይ የተከሰተውን ግድያን ተከትሎ መንግስት በርካታ ሰዎችን ለእስር መዳረጉ የሀገሪቱን የሰብአዊ መብት አያያዝ ሁኔታ ወደ አሳሳቢ ደረጃ ያሸጋገረ መሆኑን የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ አስታወቀ። ኢሰመጉ በዚህ መግለጫው ዶክተር ዳንኤል በቀለ የመንግስታዊ ሰብአዊ መብት ኮሚሽን ኮሚሽነር ሆኖ መሾማቸው ተገቢ ነው ብሎታል። ኢሰመጉ በወጣው መግለጫ ላይ እንደገለጸው ስልሳ ስድስት የአማራ ብሔራዊ ንቅናቄ አባላት፣ ሰላሳ የኦሮሞ ፌዴራሊስት ኮንግሬስ፣ ስድስት የአዲሱ የኢትዮጵያ ዜግነት ፓርቲ እንዲሁም ሶስት የአዲስ አበባ ባለአደራ ምክር ቤት አባላት በስር ላይ እንደሚገኙ ገልጿል። ሰመጉ በዚህ መግለጫው የኢንተርኔት መዘጋት በሰፈቀደ መካሄዱን አውግዟል። ሰመጉ ከዚህ አልፎ በኢህአዴግ አባላት መካከል የተፈጠረው የቃላት ጦርነት አስጊ መሆኑንም አመልክቷል። ሲያጠቃልልም በሀገሪቱ የሰላም እጦት ስጋት እንዳለ ገልጿል። እንደ አውሮፓ አቆጣጠር በሀያ አስራ ስምንት የበጀት ዓመት ኢትዮጵያን ለመጎብኘት የመጡ የጎብኚዎች ቱሪስቶች ቁጥር ስምንት መቶ አርባ ዘጠኝ ሺህ መሆናቸውን የባህልና ቱሪዝም ሚኒስቴር አስታወቀ። በዚህም ሀገሪቷ ሁለት ነጥብ ሰባት ቢሊዮን ዶላር ማግኘቷ ተዘግቧል። ይህ አዝ ከባለፈው አመት ተመሳሳይ ወቅት ጋር ሲነጻጸር ዝቅ ያለ መሆኑም ተገልጿል። እንደ አውሮፓ አቆጣጠር በሀያ አስራ ስምንት የኮንፈረንስ ቱሪስቶች ቁጥር ማደጉንም ይኸው የባህልና ቱሪዝም ሪፖርት ጠቁሟል። የስብሰባ ተካፋዮች ቁጥር ከአስራ ስድስት ሺ ስድስት መቶ ሰማንያ አንድ በሁለት ሺ አስራ ስምንት ወደ ስልሳ ሁለት ሺ ሰባ ሰባት ከፍ ማለቱን ታውቋል ወደ ኢትዮጵያ የሚመጡት የቱሪስቶች ቁጥር ለመቀነስ የበቃው በሀገሪቱ በተለያዩ ስፍራዎች ከሚፈጠሩት ግጭቶች ጋር የተያያዘ መሆኑ መሆኑም ተጠቁሟል ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ